ማህደረ ዜና የሶስት የሩቅ ለሩቅ ትላልቅ ሀገራት ግኝቶች ናቸው። በእድሜ የመጀመሪያው ከሁለተኛው ሁለተኛው ከሦስተኛው በአስር ዓመታት ይበላለጣሉ። እድገት፣ ትምህርት፣ ልምዳቸውም ለየቅል ነው። መርህ አስተሳሰባቸው ግን ተመሳሳይ፣ ደግሞም ሁሉም እኩል ፖለቲከኛ ናቸው። በሁለት ዓመት ልዩነት ተከታትለው የሦስቱ ሀገራት ግን ያንድ ዘመን መሪዎች ሆኑ። ትራምፕ፣ ቦልሶናሮናም ጆንሰን ያንድ ዘመኖቹ መሪዎች ያንድ ዘመኑን መቅሰፍት አደገኛነት ማጣጣላቸው አቀራረባቸው ኮቪድ-19ን የናቁ ያጣጣሉት መቅሰፍት ግን ተራ በተራ ሲጥላቸው፣ በእርግጥ ሶስትም አንድም አደረጋቸው። የትራምፕ መታመም መነሻም፣ የሶስትም አንድምነታቸው መርህ ማጣቀሻም፣ አስተምህሮቱ መድረሻችን ነው። ላፍታም አብራችሁን ቆዩ። ድል ወይም ጥሩ ውጤት ብዙ እናቶች አሏት፣ ሽንፈት ግን ጓለ ሞታናት እንዲሉ አውሮፖች ሆኖ በመጀመሪያው ይሁን በሁለተኛው የዓለም ጦርነቶች፣ በቀዝቃዛው ይባል በየሀገር ድንበሩ ግጭት፣ ጦርነት ድል አድራጊዎች ብዙ፣ በቴክኖሎጂ ምጣኔ ሀብት እድገት በጎ ውጤት አስመዝጋቢዎች በርካቶች ናቸው። እነዚያን ብዙዎች ያስተባበሩ የአዋቂዎችን ምክር ገቢር ያደረጉ ከሁሉም በላይ ለየህዝባቸው ድልና ውጤትን ያስመዘገቡ መሪዎች ያው መሪዎች ናቸውና ለየድል ውጤቱ ቀዳሚ ተጠቃሾች ናቸው። የመጀመሪያው የዓለም ጦርነት ድል አድራጊዎች ታሪክ ሲወሳ ከብሪታንያ ኤች ኤች አስኩዊዝ እና ዴቪድ ሎይድ ጆርጅ ከፈረንሳይ ጆርጅ ክሌመንሶ ከሩሲያ ቭላዲሚር ኤሊች ሌኒን ከዩናይትድ ስቴትስ ዊድሮው ዊልሰን እንደሚጠቀሱ ሁሉ በሁለተኛው የዓለም ጦርነት ከዩናይትድ ስቴትስ ፍራንክሊን ሮዘቬልት ከብሪታንያ ዊንስተን ቸርችል ከሶቪየት ሕብረት ጆሴፍ ስታሊንን አለመጥቀስ በእርግጥ አይቻለም። ለቀዝቃዛው ጦርነት ፍጻሜ ወይም ለካፒታሊስቱ ዓለም Russia, ድል ማርጋሬት ታቸርን ከለንደን ሮናልድ ሬጋንን ወይም ጆርጅ ቡሽን ከዋሽንግተን ለምጣኔ ሀብቱ እድገት በጣሙን ለኮምፒውተር ቴክኖሎጂ ምጥቀት ቢል ክሊንተንን በተደጋጋሚ አለመጥቀስም እንዲሁ ከባድ ነው። የዘንድሮ መሪዎች የመሪነት ብቃት የአዋቂ ባለሙያዎችን ምክር ማስጠንቀቂያ የመስማት ገቢር የማድረጋቸው ብስለት የሚለካው ደግሞ ብዙዎች እንደሚስማሙበት ህዝባቸውንና የየሀገራቸውን ምጣኔ ሀብትን ከኮቪድ-19 መቅሰፍት ለመከላከል በተከተሉት መርህና በወሰዱት እርምጃ ውጤት ነው። ከአንድም ሶስትሞቹ የዘንድሮ መሪዎች በዕድሜም በቀኝ አክራሪነት መርሃቸውም ስልጣን በመያዝም ከሁሉም በላይ የሁሉም ትልቅ ሀገርን በመምራት ትልቁና ቀዳሚው ፕሬዚደንት ዶናልድ ጆን ትራምፕ ናቸው። ጥር 2017 ዘመኑ በሙሉ እንደ ጎርጎርያኑ አቆጣጠር ነው። የልዕለ ሀያሊቱን ሀገር የፕሬዝደንትነት ስልጣን ያዙ። ጊዜ አላጠፉም። ዋይት ሀውስ ውስጥ የነበረውን የወረርሽኝ መከላከያ ቡድንን በተኑት። ሰንበትበት ብለው ደግሞ የበሽታ መቆጣጠሪያ ማዕከላት ሲዲሲ በእንግሊዝኛ ምህጻሩ በተባለው ተቋም ስር የወረርሽኝ መነሻና መከላከያን የሚያጠናውን ክፍል ዘጉት። ምክንያት ኢትዮጵያዊው ሳይንቲስት ዘኪ ሸሪፍ እንደሚሉት ገንዘብን ቆጠብ የሚል ነበረ። አሜሪካ እንደሆነች በዚህ አይነት ዓለምን ምትመራ በጣም ብቃትና ንቃት ያላት ሲዲሲ የሚባል ሴንተርስ ፎር ዲዚዝ ኮንትሮል ፕሪቨንሽን የሚባል አላት። እንደውም አንድ ነበረ ኦፊስ ለዚህ ጉዳይ ብቻ ተብሎ የተዘጋጀ እንደውም ምናልባት ይህ እንደዚህ ያን ነገር ኤፒደሚክስ ቢመጣ በዚህ ሀገር ውስጥ ምን አድርገን ነው አትሊስት ይሄንን መቆጣጠር የምንችለው በሚል ሞዴል ሰርተዋል። ብዙ ገንዘብም አውጥተውበታል። ግን ያው አዲሱ አመራር ሲመጣ ዘጉት። ትራምፕ ቀዳሚዎቻቸው የመሰረቷቸውን ተቋማት የፈረሟቸውን ስምምነትና ውሎች ሲመነቃቅሩ፣ የብራዚሉ የቀድሞ የጦር መኮንን ያር ቦልሶናሮ የብራዚሊያን ቤተ መንግሥት ለመቆጣጠር ተቃዋሚዎቻቸውን ይራገሙ፣ ይሰድቡ ብራዚሎችን ይቀሰቅሱ ነበረ። ጥር 2019 ተሳካላቸው። ከትራምፕ በአስር ዓመት ግድም የሚያንሱት ቦልሶናሮ ፖርቹጋልኛ ተናጋሪ ትራምፕን ሆነው የደቡብ አሜሪካ የምጣኔ ሀብት ቁንጯን ሀገር ፖለቲካዊ፣ ምጣኔ ሀብታዊ መዋቅርን ካናቱ ሲነቀንቁት የብሪታንያው ቀኝ ፖለቲከኛ ቦሪስ ጆንሰን የራሳቸው ፓርቲ መሪና ጠቅላይ ሚኒስትር የነበሩትን ቴሬዛ ሜይን ዘርጥጠው የሚጥሉበትን ስልት ገቢር እያደረጉ ነበረ። ሐምሌ 2019 ቴን ዳውኒንግ ስትሪትን ተቆጣጠሩ። በለንደን ያኔው የኤቢሲ ቴሌቪዥን ጣቢያ ወኪል ያኔ እንደዘገበው ከትራምፕ በሀያ ከቦልሶናሮ በ10 ዓመት የሚያንሱት ጆንሰን የትራምፕ ድጋፍ አልተለያቸውም ነበረ። እኔ ባያጋጠመኝም ብዙ ሰዎች ጆንሰንን የብሪታንያ ትራምፕ ይሏቸዋል። እዚህ ብዙ ሰዎች ሁለቱም መሪዎች እንወዳቸዋለን እያሉ ያፌዙባቸዋል። ጆንሰን የመጫወቻ መጽሐፍ ከሚመስለው ከፕሬዝዳንቱ መርህ ወስደው ብሪታንያን ዳግም ታላቅ እናድርግ የሚሉ ይመስላሉ። ከህዝብ መሰረታዊ ፍላጎት ይልቅ ሰሞናዊ ጩኸት ጫጫታን ከሀገር ዘላቂ ጥቅም ይበልጥ ወቅታዊ ግብን ካብሮነት ይብስ ግለኝነትን ከሁሉም ማቀፍነት ይበልጥ ዘረኝነትን በማቀንቀናቸው ለያብያተ መንግስታቱ የበቁት ሶስቱ ፖለቲከኞች የኮሮና ተህዋሲን ስጋት በማጣጣልም ተመሳሳይ ናቸው። ፕሬዚደንት ትራምፕ የካቲት ላይ መድኃኒት አልባውን ገዳይ በሽታ እንደ ጉንፋን ነው ብለው ነበረ ለህዝባቸው። ትራምፕ ዋሽንግተን ላይ በእንግሊዘኛ ያሉትን መጋቢት ላይ ቦልሶናሮ በፖርቹጋልኛ ደገሙት፣ እንደ ግሪፕዚናሃ አነስተኛ ጉንፋን ነው ብለው። በዚያው ወር ብሪታንያ በኮቪድ-19 በሞቱ እና በተያዙ ሰዎች ቁጥር ከዓለም አምስተኛ ደረጃን ይዛ ነበረ። ሌሎቹ የአውሮጳ መንግስታት ጥብቅ እርምጃ ሲወስዱ ጆንሰን በበሽታው ተይዘው ሆስፒታል የተኙ ሰዎችን ሲጎበኙ እጆቻቸውን እየጨበጡ እንዳበረታቷቸው በአደባባይ ተናገሩ። ጆንሰን ከብዙ ትችት፣ ከተቃዋሚዎች ጫና፣ ከባለሙያዎች ውትወታ በኋላ የህዝባቸውን እንቅስቃሴ የሚገታ ደንብ መጋቢት አጋማሽ ላይ ሲያውጁ እንኳን ህዝብ ይጠንቀቅ ግን አደባባይ የውጣ ነበር ያሉት። ትምህርት ቤቶችን ዘግተናል። በርካታ የብሪታንያ ምጣኔ ሀብት መሰረቶችን ዘግተናል። ቡና ቤቶችን፣ ምግብ ቤቶችን፣ ቲያትሮችን፣ የስፖርት ማዘውተሪያ ስፍራዎችን ዘግተናል። የዕለት ከዕለት ኑሯችን በአብዛኛው ተቀይሯል። ይሁንና የሰዎች አካላዊና መንፈሳዊ ጤና በጣም አስፈላጊ ነው። ሰዎች የሚችሉ ከሆነ ውጭ መውጣትና ስፖርት መስራት አለባቸው። ይህን ለማድረግ ብዙ ሰዎች የግል መስክ የላቸውም። ለዚህም ነው ፓርኮችና ክፍት መስኮች ለሕብረተሰባችን በጣም አስፈላጊ። ስለ ጆንሰን መግለጫ የዘገበው የግሪክ ጋዜጣ ኤታኖስ ጆንሰን የብሪታንያ ዜጎች ሞትን እንዲቀበሉ በአደባባይ ነገሯች ብሎ ተሳለቀ ይላል የዘጋርዲያን ዘገባ። ብሪታንያዎች ከኮቪድ-19 ጋር እየታገሉ በቤት መዘጋትና በአደባባይ መውጣት መሃል እየዋለሉ በጠቅላይ ሚኒስትራቸው መልእክት ሲከራከሩ ከወደ ብራዚሊያ አዲስ መልእክት ተሰማ። መጋቢት 26 ቦልሶናሮ ኮቪድ-19 ምንም አይዝም አያምም። ተመልከቱ። ሰውየው ኩሬ ውስጥ ዘሎ ሲገባ፣ ከየቤታችሁ ውጡ፣ ዋኙ። እሺ፣ ምንም አትሆኑም። ብራዚል ውስጥ ከጥቂት ወራትና ሳምንታት በፊት ብዙ ሰዎች ተይዘዋል ብዬ አስባለሁ። የብዙዎቹ ሰውነት በሽታውን የመከላከል አቅም አዳብሯል። በማግስቱም ዓርብ መጋቢት ያሰባል። ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ተያዙ። ለሳምንት ሆስፒታል ሲታከሙ፣ ለሶስት ሳምንታት ቤታቸው ሲያገግሙ ከርመው ሚያዚያ 27 ወደ ሥራቸው ሲመለሱ ጉዞው ወደ ሁለቱም አቅጣጫ ነበረ አሉ። ሞትም ሽረትም እንደማለት ፕሬዚደንት ትራምፕ ለቦሪስ ጆንሰን የመልካም ምኞት መግለጫ በላኩ ሰሞን መጋቢት ማብቂያ ለሀገራቸው ሕዝብ ሚያዝያ ላይ ፀሐይ ሞቅ ስትል ተህዋሲውም ይጠፋል ብለው ነበረ። ፀሐይ ባገረረችበት ሐምሌ ግን የትራምፑ ዩናይትድ ስቴትስ በበሽታው የሞተባት ሰው ቁጥር ከአንድ መቶ ሃያ ሺህ በልጦ ነበረ፣ ከዓለም አንደኛ ነበረች። አንደኛ እንደሆነች ቀጠለችም። ፕሬዚደንት ትራምፕ ግን የካቲት አቋማቸውን መቀየር አለመቀየራቸውን ጋዜጠኞች ሲጠይቋቸው ፍንክች አባ ቢላዋ ልጅ አይነት አሉ የለም መለሱ የትልቂቱ ሀገር ትልቅ መሪ ቀጠሉም። የለም ሁልጊዜ ማድረግ ያለብህ ምናልባት ሰምታችሁት ይሆናል እኔም አደርገዋለሁ፣ ሁልጊዜ እጆችህን ታጠብ፣ ንጽሕናህን ጠብቅ። መጨበጥ ያለብህን ሁሉንም እጆች መጨበጥ አይኖርብህ ይሆናል። ታውቃለህ ጉንፋን ሲይዝህ የተወሰኑ ነገሮችን ታደርጋለህ። ይህንንም እንደ ጉንፋን ሐምሌ ሰባት ቦልሶናሮ በኮቪድ-19 ተያዙ። የሳምፖሎ ዩኒቨርስቲ ፕሮፌሰር ኦሊቨር ስፑንካም ቦልሶናሮ በተዋሲው በመያዛቸው ጭራሽ አልተደነቁም። ፕሬዚዳንቱ የሚያዙት መቼ እንጂ እንዴት የሚል ጥያቄ አልነበረምና፣ ይላሉ። ጥያቄው የነበረው መቼ ይሆናል ነበረ። ምክንያቱም ወረርሽኙ ከተሰራጨበት ጊዜ ጀምሮ ቦልሶናሮ ስጋቱን አጣጥለውት ነበረ። በቃላት ማጣጣል ብቻ ሳይሆን አካላዊ ርቀትን አያከብሩም ነበረ ብዙ ጊዜ የአፍና አፍንጫ ጭንብል አላጠልቅም እንዳሉም ነበረ። በተቃውሞ ሰልፎች ወቅት ከብዙ ሰዎች ጋር ተገናኝተዋል። ሰዎችን ሲጨብጡ ሲያቅፉም ነበረ። የ65 ዓመቱ አዛውንት ሕመሙ እንደ ብሪታንያው ጠቅላይ ሚኒስትር አልጠናባቸውም። ለብዙ ጊዜም የአፍና አፍንጫ ጭንብል አላጠልቅም ሲሉ የነበሩት ዶናልድ ትራምፕም ማጥለቅ ከጀመሩ በኋላ እንኳን አዘውትረው በሚጠነቀቁና በሚያጠልቁ ሰዎች ላይ ሲያላግጡ ነበረ። የመጨረሻው ከዲሞክራቱ ተፎካካሪያቸው ጆ ባይደን ጋር ሲከራከሩ ነበረ። ሐሙስ መስከረም ሰላሳ ማታ ጭምብል አለኝ አሉ፣ ከኪሳቸው እያወጡ ጭምብሉን የማጠልቀው ያስፈልገኛል ብዬ ሳስብ ብቻ ነው። ዛሬ ማታ እዚህ ለምሳሌ ሁሉም ሰው ተመርምሯል። አካላዊ ርቀትም ይጠብቃል። ስለዚህ የማጠልቀው ሲያስፈልገኝ ብቻ ነው። እንደሱ ጭንብል መልበስ ግን እንዲያው ባየኸው ቁጥር ጭንብል አጥልቆ ነው የሚነጋገረው። ከሱ ሁለት መቶ ጫማ ርቀት ላይ ካሉ ሰዎች ጋር ሊሆን ይችላል። የሚታየው ግን ዕድሜ ልኬን አይቼው የማላውቀው ትልቅ ጭንብል አጥልቆ ነው። ሹፈት፣ ተረብ፣ ንቀታቸው ቢያንስ እስካሁን በእርግጥ የመጨረሻው ሆነ። በሳምንቱ ሐሙስ ለአርባጥቢያ ከነባለቤታቸው ከሌሎች ስምንት ባለሥልጣናትና ወዳጆቻቸው ጋር በኮቪድ-19 መታመማቸው ተረጋገጠ። ቦሪስ ጆንሰን ሚያዝያ ላይ አገግመው ሥራ ሲጀምሩ ከእንግዲህ በኮሮና ተዋሲ ቀልድ የለም ብለው ነበረ። ቦልሶናሮ ዝምን ያሉት